You're with SBS Radio. Find more great stories in your language at sbs.com.au. ከ333 <laughs> ሰዎች በላይ የተሰባሰበ ዳታን መሠረት ያደረገ አንድ ጥናት በከፍተኛ የመንፈስ ጭንቀትና የተለያዩ ህመሞች መካከል ተያያዥነት እንዳለ አመልክቷል። ጥናታዊ ግኝቱም ለአእምሮና አካላዊ ህመሞች መፈወሻ የተሻለ ሕክምና ለማዳበር ማለፊያ ግንዛቤን እንደሚያስጨብጥ በሐኪሞች ዘንድ እምነትን አሳድሯል። ጥናቱ የተካሄደው በደቡብ አውስትራሊያ ዩኒቨርሲቲ አውስትራሊያን ሴንተር ፎር ፕሪሲሽን ሲሆን ፕሮፌሰር ኤሌና ሆፕነን ጥናቱን ተመርኩዘው የመንፈስ ጭንቀት የመተንፈሻ የልብና የምግብ መላም ህመሞችን ሊያስከትል እንደሚችል ገልጠዋል። አያይዘውም እናም ጥናታችን የመንፈስ ጭንቀት ያለባቸው ሰዎች ለልብ ደም ማስተላለፊያ ህመም በ30 ፐርሰንት ላስማ በ23 ፐርሰንት ሊጋለጡ ይችላሉ ብለዋል። የሮያል አውስትራሊያና ኒውዚላንድ የስነ አእምሮ ፕሮፌሰር ማልከም ሆፕውድ በበኩላቸው በጥናቱ ውስጥ የተገለጡትን የተወሰኑትን አካቶ ከፍተኛ የመንፈስ ጭንቀት ለተለያዩ አካላዊ ጤና መታወክ እንደሚዳርግ ለረጅም ጊዜ የሚታወቅ ጉዳይ መሆኑን ጠቁመዋል። አያይዞም ጥናቱ ከፍተኛ የመንፈስ ጭንቀት ከዘር ውርስ ጋር ተያይዞ ተሰናሳይነት ያለው ከፍተኛ የጤና መዛባትን የመፍጠሩ ጉዳይ ቀደም ካለው በተለየ መልክ ለማሰብ ትኩረትን ሳቢ እንደሆነም ጠቁመዋል። በሜልበርን ዩኒቨርሲቲ የሥነ አእምሮ ተጠባቢ የሆኑት ፓትሪክ ማጎሪ በበኩላቸው በዚህ ዓመት ዩናይትድ ስቴትስ ውስጥ የተካሄደ አንድ ጥናት እንዲሁ አእምሯዊና አካላዊ ጤና ሁለቱም በጥምር ሕክምና ሊደረገላቸው እንደሚገባ የሚጠቁም መሆኑን ገልጠዋል። ፕሮፌሰር ማጎሪ በአብዛኛው ለአእምሮና አካላዊ ህመሞች የሚገለጡት ተመሳሳይ ሰዎች መሆናቸውን ጥናቱ እንደሚያስረዳ ሲናገሩ መጣጥፉ የሚያመለክተው በጥቅሉ በጠበብትና የወጣቶች የአእምሮ ህመም ጤና ላይ እንደሆነ ነው። ስለምን 75 ፐርሰንት የአእምሮ ህመም የሚከሰተው ዕድሜያቸው ከ25 ዓመት በፊት ባሉት ላይ ነውና፣ በእነዚህ ወጣቶች ላይ ካተኮርን የአእምሮ ህመማቸውን በተገቢ መልኩ ካከምን አካላዊ ጤናቸውንም ልንታደግ እንችላለን። በረጅም ሂደትም የአእምሮና አካላዊ ሸክሙን ልንቀንስላቸው እንበቃለን። ይህ ጥናትም የሚያመለክተው ይህንኑ ነው ብዬ አስባለሁ ብለዋል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።